ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 21 2015 ዓ ም ዝግጅታችን ጀመረ። መረጃ ላይ የሚጣል አላስፈላጊ ገደብ የሐሰተኛ መረጃ ስርጭትን እንደሚያባብስ ተገለጸ። ቢሮክራሲውን በጣም ያራዝሙብሻል፣ ኦር ደግሞ ካልሆነ ደግሞ ለ ላይሰጥሽም ይችላል፣ ላይገኝም ይችላል። አንዳንዴ ደግሞ ማስፈራራት የሚመስልም ነገር ለምሳሌ፣ ቆይ አሁን ይህን መረጃ በአሁኑ ይህን መንትር ዜና ኔክስት ታይም ላይ ከዚህ ምንም መረጃ በመረጃ ላይ የሚጣል ገደብ በመገናኛ ብዙኃን እና መረጃ የማግኘት መብት ላይ እያሳደረ ያለውን ተጽዕኖ አስመልክቶ ከነጋገርናቸው ባለሙያዎች መካከል አንዱ የሆነውን የሪፖርተር ጋዜጣ እንግሊዝኛ እትም ዋና አዘጋጅ ሳምሶን ብርሃኔን ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ኮቪድ ጊዜ ነበር። ቤት ውስጥ አብሮ ነበር የሚውሉት ልጆች እና ማህበራዊ ህይወት በጣም አናሳ የነበረበት ጊዜ ነበር ና ስለዚህ ሲጫወቱ በዛ አጋጣሚ ከአንዴም ሁለት ሶስት ጊዜ ሀክድ ሆኑ ማለት ነው። ቤት ውስጥ ሆኖ አካውንታቸው ተወሰደባቸው የገሙ እና እንደዚህ አይነት ተመሳሳይ ነገሮች ማየት ጀመርኩ እና እንዳስብ ያደረገኝ ነገር ለልጆቻችን ምንም አይመስለንም እንደዚህ ቴክኖሎጂ ስንሰጣቸው። አሁን ደግሞ የሰማችኋት የህግ ባለሙያ የሆነችውን ዚነት ከማልን ነው። በህጻናትና በአዳጊዎች የሳይበር ደህንነት ላይ ወላጆች ምን ማድረግ አለባቸው በሚለው ሀሳብ ዙሪያ የባለሙያ ምክር ልታካፍለን አብራን ታመሻለች። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የዕለተ እሁድ ነሐሴ 21 2015 ዓ ም የመስታወ ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አምሽታችኋል። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። አንድ ነጭ ታጣቂ በጃክሰንቪል ፍሎሪዳ ጥቁሮች በብዛት በሚኖሩበት ስፍራ በሚገኝ ዶላር ጄኔራል የተባለ ሱቅ ውስጥ ሦስት ሰዎችን በጥይት ተኩሶ መግደሉ ተሰምተዋል። በትናንትና ዕለት የደረሰውን ጥቃት የአካባቢው የፖሊስ ሹም ዘርን መሠረት ያደረገ ሲሉ ጠርተውታል። ጥቃት አድራሹ ራሱን እንዳጠፋም ተሰምተዋል። በተጠራ የጋዜጠኞች መስገንዘቢያ ላይ ጥቃት አድራሹ ጥቁር ሕዝቦችን ይጠላ ሲሉ ቲኬ ዋተርስ የተባሉት የፖሊስ ሹም ተናግረዋል። ጥቃት አድራሹ የግዙፍ ቡድን አባል ስለመሆኑ ግን ምንም ዓይነት ማስረጃ እንደሌለም አክለዋል። ዋተርስ እንዳሉት ጥቃት ፈጻሚው በሀያዎቹ ዕድሜ ውስጥ የነበረ ሲሆን ለጥቃቱ የግሎክ የእጅ ሽጉጥና ኤአር 15 ከፊል አውቶማቲክ ጠመንጃዎችን ተጠቅመዋል። አንደኛው መሳሪያ የናዚ ጀርመን መለያ የሆነው ስዋስቲካ ቅርጽ የታተመበት እንደሆነም አክለዋል። ከቶ የጽሑፍ መልእክት በመነሳት ታጣቂው ጥቃቱን የፈጸመው ሌላ ታጣቂ በቪዲዮ ጨዋታ ውድድር ላይ የሩምታ ተኩስ በመክፈት ሁለት ሰዎችን ከገደለ በኋላ ራሱን ያጠፋበት አምስተኛ ዓመት በመሆኑ እንደሆነ እንዲያምኑ እንዳደረጋቸውም ተናግረዋል። አሰናጆች ነጭ ባልሆኑ ህዝቦች ላይ እየጨመረ የመጣውን በጥላቻ የተነሳሳ ጥቃት ዙሪያ ትኩረት ለመሳብ በሀገሪቱ ዋና ከተማ ዋሽንግተን ዲሲ ላይ ያካሄዱት የመታሰቢያ ጉዞ በተጠናቀቀ በሰዓታት ውስጥ ነው የአሁኑ ጥቃት የተሰማው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የአፍሪካ ህብረት የቡድን ሀያ አባል እንዲሆን በዛሬው እለት ጥሪ አቅርበዋል። በሚቀጥለው ወር በኒው ዴልሂ ከሚካሄደው የቡድኑ መሪዎች መዳረሻ በተሰማው ንግግራቸው የዓለም አቀፉ የአቅርቦት ሰንሰለት ችግሮችን ለመቅረፍም ሀገራቸውን እንደ መፍትሄነት አቅርበዋል። የሀያ ግዙፍ ኢኮኖሚዎች ስሪት የሆነው ቡድን 19 ሀገሮችና የአውሮፓ ህብረትን በአባልነት ያቀፈ ሲሆን 85 በመቶውን ዓለም አቀፍ ጥቅል የሀገራት ምርት መጠንና ከዓለም ህዝብ መካከል ደግሞ ሁለት ሦስተኛውን ይሸፍናል። ይሁንና ከአህጉር አፍሪካ የህብረቱ ብቸኛ አባል ደቡብ አፍሪካ ናት። በታሳሶር የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍሪካ ህብረት የቡድን ሀያ ሀገራትን ቡድን በቋሚ አባልነት እንዲቀላቀል እንደሚፈልጉ ተናግረዋል። በዛሬው ዕለት የአሁኑ የቡድን ሀያ አስተናጋጅ ሀገር መሪ ሞዲ ባለፈው ዓመት በአጠቃላይ 3 ትሪሊየን ዶላር አጠቃላይ የሀገር ውስጥ ምርት የነበረው ፓንአፍሪካዊው ህብረት በቡድኑ አባልነት እንዲካተት ጥሪ አቅርበዋል። ቋሚ አባልነት በመስጠት ራዕይ ውስጥ ለአፍሪካ ህብረት ግብዣ ያቅርበናል ሲሉ ሞዲ ቢ20 የተሰኘው በቢዝነስ ፎረምና የመስከረም ወሩ ጉባኤ መዳረሻ መድረክ ላይ ተናግረዋል። መቀመጫውም በኢትዮጵያ ዋና ከተማ አዲስ አበባ ያደረገው የአፍሪካ ህብረት 55 አባላት ያለው ሲሆን በወታደራዊ አስተዳደር ስር የሚገኙ አምስት ሀገራቱን ግን በአሁኑ ጊዜ ከአባልነት አግደዋል። ሞዲ በተጨማሪ ህንድ የኮሮና ቫይረስ ወረርሽኝ በተከሰተበት ወቅት የተስተጓጎለውን ውጤታማና አስተማማኝ ዓለም አቀፍ የአቅርቦት ሰንሰለት ለመፍጠር ሀገራቸው መፍትሄ እንደሆነች ገልጸዋል። ኒውደልሂ ከቻይና ጋር ለመወዳደር አምራችነቷን ለማጠናከር እየሰራች እንደሆነ ሲነገር ቆይተዋል። አድማጮቻችን፣ ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የምሽቱን ዜና ነው። አወዛጋቢ በሆነው የፉኩሺማ ፈሳሽ ምክንያት በጃፓን የንግድ ተቋማት ላይ ያነጣጠረ የስልክ ደወል ወጀብ ከደረሰ በኋላ ቤጂንግ በቻይና ያሉ የጃፓን ነዋሪዎችን ደህንነት እንድታረጋግጥ ቶኪዮ አሳስባለች። በተባበሩት መንግስታት ድርጅት የኒኩሌር ጥበቃ ድርጅት በተደገፈ መልኩ ጃፓን የታከመ ውሃ መልቀቋ ደህንነቱ የተጠበቀ ነው ብትልም ቻይና ግን ድርጊቱን በመቃወምና ውቅያኖስ በካይ ናቸው በማለት ከጃፓን የሚገቡ የአሳ ተዋጽዎች ላይ እገዳ አድርጋለች። የጃፓን ቴፕኮ ተቋም የፉኩሺማ የኒኩሌር ማመንጫን ለማቀዝቀዝ የዋለውን ውሃ መልቀቅ ከጀመረበት ሐሙስ ዕለት ጀምሮ ከቻይና የሚደረጉ ጥሪዎች የጃፓን ንግድ ተቋማትን አጥለቅልቀዋል። በቶኪዮ ከሚገኝ ሙዚቃ አዳራሽ ጀምሮ በሰሜን ኢዊትስ ከሚገኝ የሚገኘው የውሃ ማቆሪያ ተቋም ድረስ ያሉ የጃፓን ንግድ ድርጅቶችና ቡድኖች ከቻይናውያን የገብ ስልክ ጥሪ ስለደረሳቸው መደበኛ ስራቸውን ለመስራት መቸገራቸውን ተናግረዋል። በእስያና ኦሺኒያ ጉዳዮች ላይ ከፍተኛ ዲፕሎማት የሆኑት ጃፓናዊው ሄሪኮ ናሙዛ በጥሪዎቹ ጉዳይ ማዘናቸውን ገልጸው በቶኪዮ የሚገኘው የቻይና ኤምባሲ ከፍተኛ ባለስልጣናት ሰላም እንዲሰፍን ጥሪ እንዲያደርጉ መናገራቸውን የጃፓን የውጭ ጉዳይ ሚኒስቴር ቅዳሜ መገባደጃ ላይ በሰጠው መግለጫ አስታውቀዋል። በስተ መጨረሻም በዓለም አትሌቲክስ ቻምፒዮንሺፕ የወንዶች ማራቶን ውድድር በዩጋንዳዊው ቪክተር ኬፕላጋት አሸናፊነት ሲጠናቀቅ እስራኤልን የወከለው ማሩ ተፈሪ ሁለተኛ፣ ኢትዮጵያዊው ልዑል ገብረ ሥላሴ ሶስተኛ በመውጣት ከአሸናፊዎች ተርታ ስማቸውን አስፍረዋል። የባለፈው ዓመት የጋራ ብልጽግና ሀገራት የማራቶን ውድድር ላይ አሸናፊ የነበረው የ23 ዓመቱ ኬፕላጋት እጅግ ሞቃታማ እንደነበረ በተነገረለት የአየር ሁኔታ ውስጥ ውድድሩን በሁለት ሰዓት ከ8 ደቂቃ ከ53 ሰከንዶች በማጠናቀቅ ታሪካዊ ድል አስመዝግበዋል። በሃንጋሪ ቡዳፔስት ከቀጥለው የዓለም አትሌቲክስ ቻምፒዮንሽፕ ሳንወጣ አሜሪካዊው የአጭር ርቀት ተወዳዳሪ ኖሃ ሌልስ የስፖርት አፍቃሪያንን ቀልብ ስበዋል። ኖሃ በሦስት ርቀቶች ሶስት የወርቅ ሜዳሊያዎችን በሀገሩ አስገኝተዋል። በመቶና ሁለት መቶ ሜትሮች የተናጠሉ ውድድሮች ከተወዳዳሪዎቹ ልቆ በመውጣት አሸናፊ የሆነው ኖሃ በአራት በመቶ ዱላ ቅብብል ድሉን በመድገም የሶስት ድርብርብ ወርቆች ባለቤት ሆነዋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 21 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። እንግዲህ በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው ዛሬም የተለያዩ ማህበራዊ ጉዳዮችን እያነሳን እንወያያለን፣ ባለሙያዎችን እንጋብዛለን፣ የተለያዩ ጠቃሚ መረጃዎችንም እናቀራችኋለን። ቆንጆ ቆንጆ ሙዚቃዎች ማዘጋጀታችንንም እንዳትረሺ። እንዴት ረሳለሁ ደሬ። እንደውም ዛሬ በተለያየ ዘመናዊ ስልት የተዜሙ ሀገረኛ ሙዚቃዎችን ነው መራርጠን ያዘጋጀ ነው። የኤሌክትሮኒክ፣ ሂፕ ሆፕ፣ ጃዝ ሁሉም አይነት ሙዚቃ አለ። እንዲህ አድማጮቻችንን በባዶ እንዳናጓጓቸው መሰናዶዋችንን በአንደኛው ሙዚቃ ብንጀምር ይሻላል። የቱን እናስቀድም? ሊሊ፣ በሂፕሆፕ እንጀምርና ልጅ ሚካኤል አለው ማሲንቆ እያለ የሚጫወተውን ሙዚቃ የመጀመሪያው ምርጫችን እናድርግ። ይህ ሙዚቃ እንግዲህ በዩቲዩብ ላይ ከተለቀቀ ሶስት ወር ባልሞላ ጊዜ ውስጥ ከአምስት ሚሊዮን በላይ ተመልካቾችን ያገኘ ዘፈን ነው። በሱ ዘና ብለን እንመለሳለን። ዝም ይባላል ወይ? አለው መሰንቆ አለው በገና አጥመስማ ይህንን ዜማ አለው መሰንቆ አለው በገና አጥመስማ ይህንን ዜማ ሲሉ ብሰማ አለው ኩራት ዘውደ ክታባት ያለው ወጣት አኑሬው ነበር አርጌ ሞላ

in I we're getting up. i Yeah, the drama goes. Mm -hmm. Yellow water be the I can not fire. never be I can not

ልጅ ሚካኤል አለው፣ መሰንቆ አለው፣ በገና አጥብቀ ስማ ይህንን ዜማ እያለ የተጫወተውን ሙዚቃ ነው ሰምተን የተመለስ ነው። አሁን ወደ መጀመሪያው ቅንብራችን እንለፍ። በመረጃ ላይ የሚጣል አላስፈላጊ ገደብ የመንግስት ተቋማትና ባለስልጣናት ለብዙሀን መገናኛ መረጃ እንዳይሰጡ የሚደረገው ክልከላ ካለፉት ጥቂት ዓመታት ወዲህ እየጨመረ መምጣት በኢትዮጵያ መረጃ የማግኘትና የመናገር ነጻነት እያሽቆለቆለ እንዲሄድ ከፍተኛ ሚና እየተጫወተ እንደሆነ ያነጋገርናቸው ጋዜጠኞችና የሚዲያ ባለሙያዎች ነግረውናል። በመረጃ ላይ የሚጣል አላስፈላጊ ገደብ የብዙሀን መገናኛ ባለሙያዎች ትክክለኛ መረጃን ለህብረተሰቡ የማድረስ ኃላፊነታቸውን እንዳይወጡ ከማከላከሉም በላይ ለሐሰተኛ መረጃ ስርጭትም የራሱን አስተዋጽኦ እንደሚያደርግ ባለሙያዎቹ ተናግረዋል። ከባለሙያዎቹ ጋር ያደረግሽውን ቆይታ አሰባስበሽ ያሰናዳሹው ዘገባ የመጀመሪያው መሰናዳዎችን ነው። ወደዚያው እንለፍ። ጠቅላይ ሚኒስትር አብይ አህመድ በመጋቢት ወር 2010 ዓ ም ወደ ስልጣን ሲመጡ ከታዩ የሰብአዊ መብትና ዲሞክራሲ መሻሻሎች አንዱ የሚዲያ ነጻነት ነበር። ጋዜጠኞችን በማሰር ከአፍሪካ ቀዳሚ የሆነችው ሀገር ለመጀመሪያ ጊዜ የታሰሩ ጋዜጠኞች የሌሉባት ሀገር ከመሆኗ በተጨማሪ ጋዜጠኞች እንደልባቸው መረጃ የሚያገኙበት ጊዜም ሆኖ እንደነበር የሚዲያ ባለሙያዎች ያስታውሳሉ። በሪፖርተር ጋዜጣ የእንግሊዘኛ ወትም ዋና አዘጋጅ የሆነው ሳምሶን ብርሃኔ በወቅቱ የነበረውን መረጃ የማግኘት ሂደት ሲያስታውስ ከሁለት ሺህ አስራ ስምንት ፈረንጆች ማለት ነው። በኋላ ለውጦች ነበሩ። በተለይ ጠቅላይ ሚኒስትር አብይ አህመድ እንደመጡ አካባቢ እስከምንገነቅ ድረስ ከዚህ በፊት ደርሰንባቸው ማናቃቸው ተቋማት ማለት በፍጹም በቃ ብርቅ የሚባል የብሔራዊ ባንክ አይነት ተቋማት ሳይቀር መረጃ ሲሰጡን እንደደነገጥ እስከሚገርመን እና ዲፓርትመንት አለፈች ጋር ሄደሽ ልክ መረጃ ስጠይ በጣም ኦፕን ሆኑ። ሚኒስቴሮች ድሮ ያመናጭቁን ነበረ። መግለጫ ከተሰጠ በኋላ ያ ያው ብታወሪያቸው ስሞክሪ ያ ነገር ቀረ። በጣም ጥሩ ምልክቶች። ይህ የመገናኛ ብዙኃን ነጻነትና መረጃ የማግኘት መብት ግን ከስድስት ወር በላይ አልዘለቀም ይላል ሳምሶን። እንዲያውም በብዙ ጥረትና ልፋት የሚገኝ መረጃን ለሕዝብ ማድረስ በሌላ ጊዜ መረጃ ከመጠየቅና ከማግኘት ሊያሳግድ የሚችልበት ደረጃ መድረሱንም ያስረዳል። የሆነ ቦታ ልክ ሄደሽ እንዲ የሚፈልጋለሁ ምናም ልክ ስቲ ወይ ቢሮክራሲውን በጣም ያራዝሙብሻል። ኦር ደግሞ ካልሆነ ደግሞ በቃ ላይሰጥሽም ይችላል፣ ላይገኝም ይችላል። አንዳንዴ ደግሞ ማስፈራራት የሚመስልም ነገር ለምሳሌ ቆይ አሁን ይህን መረጃ በአሁኑ ይህን እንትን ዜና ካወጣኸው ኔክስት ታይም ላይ ከዚህ ከኛ ምንም መረጃ አታገኝም፣ ማባላ ሻገር የሚመስል ነገር ማለት መረጃ መስጠት ግዴታውን እንደሆነ መንግስት፣ ባለስልጣናትም ሆኑ እንድኖ እስከ መርሳት ድረስ እና አንዳንዴም በቃ ቂማ ያዘ ምሳሌ አንቺ የሆነ ጥሩ የሆነ ዜና ይዘሽ ሰርተሽ ምናልባት ያንን መስሪያ ቤት ወይ ያንን ባለስልጣን ላያስደስት ይችላል ያን ልክ ሲያዩ ያዩና እናንተ ሁሌ እዚህ ላይ ነው ፎከስ የምታደርጉት፣ ስለዚህ ለእናንተኛ መረጃ አንጠጥብ ካሉና አንዳንዴ መግለጫ ላይ ራሱን ትጠሪ ትችያለሽ ከል የሚባል ተቋም አስቸግራቸዋል ማምልትባ ድረስ ይቻላል። እነዚህ አይነት ትሬንዶች ደስ የማይሉ ትሬንዶች ተጨማሪ መምጣት ይጀመራል። መረጃን በተሟላ መልኩ አጣርተውና አሟልተው ትክክለኛ ዘገባዎችን ለህዝብ እንዲያደርሱ ኃላፊነት የተጣለባቸው መገናኛ ብዙሃን በፖለቲካ ጉዳዮችም ይሁን በሌሎች የኢኮኖሚና ማህበራዊ ጉዳዮች ከህዝብ የሚደርሳቸውን ጥቆማዎችና ቅሬታዎች ይዘው ከመንግስት ኃላፊዎች፣ የህዝብ ግንኙነት ባለስልጣናት ወይም ሌሎች የሚመለከታቸው አካላት ምላሽ ለማግኘት ጥረት በሚያደርጉ በት ወቅት አብዛኛውን ጊዜ ምላሻቸው አሉታዊ የሆነ መምጣቱን ጋዜጠኞች ይገልጻሉ። ክልከላው ስልክ ካለማንሳት ጀምሮ ድጋሚ ተመሳሳይ ጥያቄ እንዳይቀርብላቸው እስከ ማስፈራራት ሊደርስ እንደሚችልም ያብራራሉ። የመንግስት ባለስልጣናት በራቸውን ለጋዜጠኞች ዝግ ማድረጋቸው በጋዜጠኞች ስራ ላይ እየደቀን ያለውን ፈተና ሳምሶን እንዲህ ይገልጸዋል። እንደ ፈለግ ነው ህዝብን ኢንፎርም ለማድረግ አልቻለም። ብዙ ሊዶች ዴስኮቻችን ላይ ያሉ ማቴሪያላይዝ ሊያደርጉ ያልቻሉ ምክንያቱም በመረጃ በመከልከላቸው ድሮፕ እናደረጋቸዋለን። እነዚህም ስቶሪዎች ለህዝብ አናደርስም ማለት አለ፣ ግን አንድ ትልቁ ችግር ምንድነው ነው ያ ሙሉ ኢንፎርሜሽን መጥፋት አለች ኮምፕሊት የሆነ ኢንፎርሜሽን ሀፍ ትሮዝ መጥፎ ነው ይዟል። ስለዚህ ያ ነገር እንደፈለግ ነው ህዝቡን ሰርቭ እንዳናረግ ከልክሎ ነው። ሌላ ደግሞ ቀስ በቀስ ደግሞ ምን አመጣ መሰለች ኤስክ ጆርናሊዝምን በጣም ኢንካሬጅ አለበ። አሁን ጋዜጠኝነት የሚባለው ነገር ራሱ ችግር ውስጥ ላይ ያለ መረጃ የመከልከሉ የበዛ ሲመጣ

መረጃ የማግኘት ችግር የጋዜጠኞች ስራን አዳጋች ከማድረጉ በተጨማሪ ሕብረተሰቡንም አደጋ ላይ መጣሉን ባለሙያዎቹ ይገልጻሉ። በኢትዮጵያ የሚሰራጩ ሀሰተኛ መረጃዎችን የሚያጣራ ተቋም የሆነው ኢትዮጵያ ቼክ መስራች ኤልያስ መሰረት እንደሚለው የመንግስት ባለስልጣናት መረጃ በመከልከል ትክክለኛ መረጃ ለሕዝብ እንዳይደርስ ማድረጋቸው ሕብረተሰቡን ለግምታዊ አሉባልታዎችና ያልተጣሩ መረጃዎች ስርጭት እየዳረገው እንደሆነ ይገልጻል መንግስት በራሱ አስተኛ መረጃ ስርጭት ከፍተኛ ሰቶ እያደረገ ያለው የመረጃ እጥረት ነው። እንደምታውቀው ኢትዮጵያ ውስጥ መረጃ ለማግኘት እጅግ እጅግ በጣም አስቸጋሪ ነው። አንዳንድ የመንግስት አካላት መረጃ ለማግኘት ሲጠየቁ ውለታ የዋሉ ሲመስላቸው ድረስ ከፍተኛ የሆነ ትንቅንቅ ነው መረጃ ለማግኘት እና ይሄኛውም ለአስተኛ መረጃ ስርጭት በር እየከፈተ ስለሆነ የመንግስት አካላት በሯቸውን ክፍት ማድረግ ትልቅ ኃላፊነት አለባቸው። ማንኛውም ሰው መረጃን የመፈለግ የመቀበልና የማሰራጨት መብት እንዳለው ኢትዮጵያ ፈርማ የተቀበለቻቸው ዓለም አቀፍ ድጋፍ የሰብአዊ መብቶች ሕግጋት ይደነግጋሉ። መረጃ የማግኘት መብት ሀሳብን በነጻነት የመግለጽ መብት አካል መሆኑንም ያስቀምጣሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ክፍል መምህር የሆኑት ዶክተር አርካ አቦታ እንደሚሉት መንግስት መረጃን በማፈን ጋዜጠኞች ስራቸውን እንዳይሰሩ ማድረጉ ሕግን የሚቃረን ከመሆኑን በተጨማሪ በመንግስትና በጋዜጠኞች መካከል እየጨመረ እየሄደ ላለው ቅራኔም መንስኤ ሆኗል። መንግስት መረጃን ለጋዜጠኛ ባልሰጠ ቁጥር ጋዜጠኛ ወደ መንገድ ይወጣል፣ ወደ ጋተርነት ይለወጣል። ያልሆነ መረጃ ይዘው በዛ መረጃ ላይ ቤዝዶኖ ኒውስ ይጽፋል። ከዚህ ሬድ ላይን ተሻግሯል ተብሎ እንደገና ይከሰሳል። ከዚህ ሁሉ ምንድን ነው መንግስት ለጋዜጠኞች ይሄ የመንግስት ባለስልጣኖች ለጋዜጠኞች አክሰስ መፍጠር አለባቸው። በር መዝጋት የለባቸውም። ፒያሮችም ቢሆን የመንግስት ጌት ኪፐርስ መሆን የለባቸውም።

ባለፉት አምስት ዓመታት በኢትዮጵያ የፕሬስ ነጻነት ተገኙ የተባሉ መሻሻሎች ዳግማሽ ቆልቁለው ጋዜጠኞች ከህግ አግባብ ውጭ ታፍነው የሚታሰሩበት የመገናኛ ብዙሃን ተቋማት ያለ ፍርድ ቤት ብርበራ የሚካሄድባቸውና በአጠቃላይ የፕሬስ ምህዳሩ የጠበበበት መሆኑን ዓለም አቀፍ የሰብዓዊ ተቋማት ሪፖርቶች ያመለክታሉ። መንግስት በመረጃዎች ላይ የሚጥለው ገደብ ጋዜጠኞች በሙያቸው ከሚገጥሟቸው ተግዳሮቶች አንዱ መሆኑን የሚያመለክቱት ባለሙያዎቹ አማራጭ የመረጃ ምንጭ ተደርገው በሚወሰዱት ማህበራዊ ሚዲያዎች የሐሰተኛ መረጃዎች ከጊዜ ወደ ጊዜ እየበዙና እየረቀቁ እንዲሄዱም አስተዋጽኦ እያደረገ መሆኑን አስምረውበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ እናንተ ጋር የሚደርሰውን የመስታወት መሰናዳችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የህጻናት የሳይበር ደህንነት ሞጋችና ደራሲ የሆነች ባለሙያ ያስተዋውቀናል። የምሽቱ እንግዳችን ዚነት ከማል ትባላለች። ከዘጠኝ ዓመታት በፊት ወደ ዩናይትድ ስቴትስ የመጣችው ዚነት ከማል ሙያዋን ከህግ ወደ ሳይበር ደህንነት በመቀየር ከጆርጂያ ቴክ ዩኒቨርሲቲ ሁለተኛ ዲግሪዋን ይዛለች። ትክክል በለሻል ሊሊ። እንግዲህ ዚነት ባለፉት ዓመታት በማንነትና በሳይበር ደህንነት ላይ ያተኮሩ ሶስት የህፃናት መጻሕፍትን አዘጋጅታ አሳትማለች። በእንግሊዝኛ የተዘጋጁ ሁለቱ ቀደምት መጻሕፍቷ ደግሞ ወደ ስፓኒሽ ቋንቋ ተተርጉመዋል። ይህ ብቻ አይደለም። ዚነት በቅርቡ በቴዴክስ ሚኖሶታ ላይ ተጋብዛ በህጻናትና በአዳጊዎች የሳይበር ደህንነት ዙሪያ ወላጆች ምን ማድረግ አለባቸው? በሚል ርዕስ ላይ ንግግር አድርጋ ነበር። እንግዲህ ባልደረባችን የደንገረመው በዚህ መድረክ ላይ ባነሳችው ሀሳብና አጠቃላይ ስራዋ ዙሪያ አነጋግራታለች። ወደዛው ንለፍ። ዚነት፣ በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፍቃደኛ ስለሆንሽ፣ እንግዳችን ስለሆንሽ በጣም አመሰግናለሁ። እስኪ ሙሉ ስምሽን፣ ያለሽበትን ሙያና ማንነትሽን አስታውቂልኝ። እኔም በጣም አመሰግናለሁ ስለጋበዛችሁኝ። ስሜ ዚነት ከማል ይባላል። የአራት ልጆች እናት ነኝ። ሚኒሶታ ነው የምኖረው። ከኢትዮጵያ ወደ አሜሪካ ከመጣሁኝ አስር ዓመት ሆኖኛል። እና በፊት በሕግ ባለሙያነት ነበር ሳገለግል የነበረው ኢትዮጵያ እያለሁ እዚህ ስመጣ ጭቀየር ሁሉንም ነገር ቴክኖሎጂ፣ እንዲሁም ደግሞ አሁን በሳይበር ደህንነት ሙያ ውስጥ ፋይቭ ሀንድረድ ፎርቹን የሆነ ኩባንያ ውስጥ አሜሪካ ውስጥ ነው የምሰራው እና የህፃናት ደግሞ ከኮቪድ ወዲህ ደግሞ የህፃናቶች መጽሐፍ ጸሐፊ ነኝ፣ ደራሲ ነኝ። ሶስት መጽሐፎች አሉኝ እስካሁን ድረስ ከ2021 እስካሁን እስከዚህኛው ዓመት ድረስ ማለት ነው። አዳዲስ መጽሐፎች ሶስት መጽሐፎችን ፐብሊሽ አድርግ ያለው ወይም ማስራብትም ያለው ያ በጭሩ ይህን ይመስላል። እሺ ዜነት፣ በጣም ነው የማመሰግነው። እንግዲህ እንደገለጽሽው የህፃናት መጽሐፍት መጽሐፍ ደራሲ ነሽ፣ የአራት ልጆች እናት ነሽ፣ እንዲሁም ደግሞ ሳይበር ሴኪሪቲ ወይም ደግሞ የሳይበር ደህንነትን ባለሙያ ነሽ እና ሁሉንም የቻል ነውን ያክል እንግዲህ ነካ ነካ እናረጋለን ነው እናኖራለን ግን እነዚህን ሶስት ነገሮች አጣጥሞ በአዲስ ሀገር መኖር እንዴት ነበረ? የመጀመሪያ ተሞክሮሽ ምን ይመስል? አመሰግናለሁ። እንግዲህ ከባድ ነው። ያው ወላጅ ሆኖና ልጅ እያሳደጉና ትምህርት መማር ትምህርት ቤት ተመልሻለሁኝና ዘጠኝኙን ዓመት በትምህርት ላይ ነበር ያሳለፍኩት ማለት እችላለሁ። ከአሶሺዬት ዲግሪ አንስቶ ባችለር፣ እንደገና ቅርብ ጊዜ ደግሞ ሜይ ላይ አሁን ማስተርስ ዲግሪን ከጆርጂያ ኢንስቲትዩት ኦፍ ቴክኖሎጂ ውስጃለው እና ከልጅ ጋራ ያኔስ መጣ አንድ ልጅ ነበረ ስንመጣ የነበረው ትንቲ ላይ ሁለት ሺህ አስራ ሶስት ላይ ማለት ነው። እና አሁን ደግሞ አራት ልጆች ነው ያሉኝ ከአስራ ሶስት ዓመት አስር ስምንት እና ሶስት ዓመት ከግማሽ እና ብዙ ነገሮችን ማጣጣም ወይም ደግሞ አብሮ ማስኬድን ይጠይቃል። ከዛ ከዛ አንፃር ግን ያው ማድረግ ይቻላል። እንግዲህ እኔ ማድረግ ከቻልኩኝ ማንም ሰው ማድረግ ይችላል። ዋናው ነገር የጀመርኩትን ነገር እንዴት ማስፈረስ እችላለሁ የሚለውን ማሰብ፣ እንደገና ደግሞ ያለንን አካባቢያችን ላይ ያሉትን ሄልፖች በሙሉ መጠቀም። አንድም ሰው ቢሆን እንዴት አድርገን ሌላ ሰው ስፖርት ላይ ወይም ደግሞ እገዛ ላይ አድርገን እገዛን ተጠቅመን ማሳደግ ልጅ ማሳደግ በጣም ከባድ ነው። አሜሪካ ውስጥ ሁሉ ሳያውቀዋል ብዙ እርዳታ የለም። ከዛ ከዛ አንጻር ያለኝን አካባቢ ላይ ያለኝን ሁሉ ሰፖርት ሲስተም ወይም ደግሞ እርዳታን ጠቀም ልጆቹንም እያሳደግኩኝ እንደገና ደግሞ ትምህርቴን በመማር ወደ እንግዲህ ወደ የስራውን አለም ወይም ከሬር እንደገና ለማሳደግ እችያለሁ ማለት ነው። የመጀመሪያ መጽሐፍሽ እንግዲህ ፕራውድ ኢንሄር ሂጃብ የተሰኛል። እና ብዙ የተለመደ አይደለም። እዚህ ሀገር የሚኖር ሰው ያውቀዋል። ብዙ ጊዜ የምናገኛቸው መጽሐፎች የተለያዩ ሀገር ዜጎች ቢኖሩበት ግን የበለጠውን ነጮች የሚበዙበት መጽሐፍቶቹ ላይ እኛን የሚመስል ሰው ጥቁር ስደተኛን የሚመስል በተለይ ደግሞ ሙስሊም የሚመስል አይደለም እና እንዴት ነበር መነሻ የሆነች የመጽሐፉም፣ ለመጽሐፍ መነሻ የሆነች ነገር ምንድን ነው? መጀመሪያ የጻፍኩት እንዳልሽው ፕራውድ ኢን ሂጃብን ነበረ። ያኔ ምንም መጽሐፍ ያልነበርኩኝም ማለት የመጽሐፍ እንዲሁ የቤት ስራ ከመስራት ምናም ውጪ እንዲህ ጸሐፊ ስራዬ ምናምን አልነበረም። ግን ልጆቼ ብዙ ጥያቄ ጠይቁኝ ነበረ በፊትም ማለት ነው እንደመጣን ብን ልጅ አሁን አስራ ሦስት ዓመት ልጄ ኬንደርጋርነ ምናምን ሲሄድ አንደኛ ክፍል ሲማር አመታቶች የተጠራቀሙ ጥያቄዎች እናታቸውን ጠይቁ ጥያቄ ለምሳሌ ምክንያቱም መጽሐፍ ውስጥ ስለ ፀጉር አይነት ምናምንም ዲስከስ ይደረጋል መጽሐፉ ላይ እና የኔ ፀጉር ለምን ጥቁር ሆኖ ከርዳዳ ሆነ? የጓደኛ ደግሞ እንደዚህ ሆነ ምናምን የህፃንነት ጥያቄ የለም እንደዛ ይጠይቀኝ ነበር እና ሁላችንም የተለያየ ነን። ያንተም እንደዚህ ነው። የጓደኛህን ይሄን አይነት ጸጉር አንተ የለህም፣ እሱን ደግሞ ያንተ አይነት የለውም። ምክንያቱም ሁላችንም ስንፈጠር የተለያየን ሆነን የተፈጠር ነው፣ ግን ሁላችንም የራሳችን ውበት አለን የሚለውን ነገር ከማድረግ የመጣ ነው። ከዛ በተጨማሪ ደግሞ ሴቶች ልጆች ደግሞ ትግሬ ሲሄዱ እንዲህ ለመለማመድ ሄድ ስካርፍ ሂጃብ ሲያረጉ ጥያቄዎች ለምሳሌ ይጠይቃሉ፣ ለምን ትለብሻለች ምናምን ሲሉ ኤክስፕሌን ማድረግ ወይ እነሱ ላያችን ትችላሉ። ምክንያቱም ቤት ውስጥ እኛን ሲያዩ እኔን አያታቸውን ወይ የሆነ ሰው ሲያዩ ለራሳቸው ቤተሰቤ ስለሚያደርገው ነው ብለው መልስ ይሰጣሉ። ግን ሌላ ሰው ሲጠይቃቸው ቢላይ ይችሉ ይችላሉ እና በራሳቸው እንዲኮሩ በእምነታቸው፣ በባህላቸው፣ በሚያረጉት ነገር፣ በማንነታቸው በቃ ራሳቸውን ፕራውድ እንዲሆኑ እና ሌላው ዓላማው ደግሞ ሌሎችን ሰዎች የማያውቁ ሰዎችን ለምን ምንድነው የሚለብሱ የሚለው ምክንያቱም ብዙ ጊዜ ሰው ካለማወቅ ነው። ስቴሪዮታይፕ ምኑ ሚዲያ ለሚነገረው ነገሮች ነው የምንቀበለው ብዙ ጊዜ እና ያንን ነገር በተለይ ደግሞ በልጅ አእምሮ ደግሞ ያንን ለማስረጽ እንደዚህ አይነት ታሪኮችን በመናገር የራሴን ልጆች ነው በኢሉስትሬሽን የማሳየው፣ ስማቸውን እነሱ ነው እና የሚያነቡት መጽሐፍ ላይ ራሳቸውን የሚመስሉ ካራክተሮች ማየት፣ ስማቸውን ማየት ለእነሱ በጣም ትልቅ አስተዋጽኦ አለ፣ እንደዚህ አይነት ዳይቨርስ ኮሚዩኒቲ ውስጥ ሲኖሩ ማለት ነው። ከዛ በኋላ የጻፍሻቸው ሁለት ተከታታይ መጽሐፎች ደግሞ የሳይበር ደህንነት ላይ ያተኮሩ ናቸው። እነሱን ለመጽሐፍ ስም ነበረ መነሻሽ? እንግዲህ አራት ልጆች ሲኖር በቃ ኢንስፒሬሽን ሁሌ አለ እና ኮቪድ ጊዜ ነበር ቤት ውስጥ አብሮ ነበር የሚውሉ ት ልጆች እና ማህበራዊ ህይወት በጣም አናሳ የነበረበት ጊዜ ነበር። ና ስለዚህ ሲጫወቱ በዛ አጋጣሚ ከአንዴ ሁለት ሶስት ጊዜ ሀክድ ሆኑ ማለት ነው። ቤት ውስጥ ሆኖ አካውንታቸው ተወሰደባቸው የገኙ እና እንደዚህ አይነት ተመሳሳይ ነገሮች ማየት ጀመርኩ ና እንዳስብ ያደረገኝ ነገር ለልጆቻችን ምንም አይመስለንም፣ እንደዚህ ቴክኖሎጂ ስንሰጣቸው፣ ታብሌት ኮምፒውተር፣ ምናምን ኢንተርኔት ላይ ስናገናኛ ኮኔክት እንዲያደረጉ ስናደርግ አናስብም ያለውን አደጋ። ማስተማር ያን ያህል ጥረት ስናደርግ አንታይም፣ እንደ ወላጆች ወይም እንዳሳዳጊዎች እሱም ለማስተማር ከመነሳት ነው። ሁለት ሺ በፈረንጆች ማለት ነው። ኦኖ ሀክደጌን ፐብሊሽ የሆነው እሱ በጣም ጥሩ ሪሲቭ ነው የተደረገው፣ በተለይ ጉድ ሞርኒንግ አሜሪካ ላይ ሴግመንት ሰርቻ አለው የተለያዩ ሚዲያዎች ላይ ቀርቤበታለሁ እና ጥሩ ትምህርት ያስተምራል። ጌም የተጫወቱም ሆነ በማንኛውም ሁኔታ ኢንተርኔት ላይ ሲኖሩ እንዴት አድርገው ደህንነታቸውን መጠበቅ እንዳለባቸው ኦንላይን ሲሆኑ ከስድስት ከአስራ አራት ዓመት ላሉ ልጆች ነው እሱኛው። ከዛ ሶስተኛው ደግሞ የመጣው ያው ፊልድ ውስጥ እንደ መስራት ይዝሳብር ወይም ደህንነት እንትን ፊልድ ውስጥ እንደመሆኔ ብዙ ጊዜ ዳይቨርስ አይደለም ፊልዱ እንዳየሁት እና ለማስተማር ብዙ ጊዜ ደግሞ ሰዎች ደግሞ ይጠይቃሉ እንዴት አድርጌን መግባት የሚችለው ፊልድ ውስጥ ይላሉ እና እንደዚህ አይነት ችግር አሁን ካለብን ልጆቻችን ወይም ደግሞ ሚድል ስኩል ሃይ ስኩል ያሉ ከፍተኛ ትምህርት ደረጃ ላይ ያሉ ልጆች ወደ ኮሌጅ ዩኒቨርሲቲ በሚመጡበት ሰዓት እንዴት አድርገው ራሳቸውን እዚህ ፊልዱ ውስጥ ማየት የሚችሉት የሚለውን ለማስገንዘብ ነው። ራሳቸውን እዛ ቦታ ላይ ማየት እንዲችሉ እና ሳይበር ሳር ሪቲ ነው ታይትሉ። ሁለቱ የመጀመሪያዎቹ መጽሐፎች በስፓኒሽን ተተርጉመዋል። እቅዴ እንግዲህ በአማርኛም እንዲተረጉም ነው ያስተረጉሙ ስገኝ ድረስ ነው የምጠብቀው። እና ኢምፓወር ማድረግ የምንችለው የሚለውን ለማስገንዘብ ነው እና እንደሁም አሁን ያለፈው ቅዳሜ የመጀመሪያ ቴዴክስ ቶክ ቴዴክስ ሚኒያፖሊስ ያወራሁት በዚሁ ዙሪያ ነው። እንዴት አድርገን ልጆቻችንን ኢምፓወር ማድረግ እንችላለን። ያ ቀጣዩ ጥያቄ ነበረ። ቀደም ሲ ከሰሞኑ ነው የቴድ ሚኒያፖሊስ ተናጋሪ ሆነሽ የነበረው እና በእርግጥ ርዕሰ ጉዳዩን ጠቅሰሽዋል፣ ግን ያሉት መፍትሄ ሀሳቦች ምንድን ናቸው? እስ ወላጆች ወይም ለሚያዳምጡ ሰዎች ምን አይነት ምክረ ሀሳቦችን ነበር ያነሳሹ? አይዲያው የነበረው ልጆችን እንዴት አድርገን ኢምፓወር ማድረግ እንደምንችል በማስተማር እና መፍትሄው ልጆቻችንን እንዴት ማናገርና ስላላቸው የኦንላይን አክቲቪቲ ማወቅ እንዳለብን፣ እንዴት አድርገን ኦንላይን ላይፋቸው ላይ ኢንቮልቭ ማድረግ የሚያረጉትን ነገር ማወቅ። ለምሳሌ ጌም የሚጫወቱት ምን አይነት ጌም የሚጫወቱት የሚለው ማወቅ፣ ስለምን እንደሚጫወቱ፣ ምን እንደሚያወሩ ማወቅ። እንዲሁም ደግሞ በዛው ልክ ደግሞ ኦንላይን ላይ አትምለው እንደዚህ ፕሬደተሮች ደግሞ አሉ። ስለዚህ ከማንጋኖቻት የሚያደርጉት ኢቭን እንደዚህ ጌም እያረጉ አሉ፣ ሜሴጂንግ ፕላትፎርሞች አሉ በጎን እያወሩ የሚጫወቱበት ወይም በኦዲዮ በድምጽ እየተነጋገሩ የሚጫወቱበታል። እና ከማን ጋር ነው የሚያወሩት? የተለያዩ ታሪኮች ነው ሼር ያደረኩት። አንደኛ ሀክድ ሲሆኑ የኔ ልጆች በተለያየ መንገድ ሀክ የሆኑበትን መንገድ ሼር አደረኩኝ። እንደገና ደግሞ እንደዚህ ፖቴንሻል የሆነ ፕሬደተር ልጅን እንዴት አድርገው ቀርበው ለማናገር ልጅ መስለው ልጅ ነው የሚመስሉት። ምክንያቱም አቫታር ጀርባ ወይም የነዚህ ፕሮፋይል ፒክቸሮች ጀርባ ማን እንዳለ አናቅም ልጆችን ለመጉዳት የሚያስቡ ልጅ መስለው ሊሆን ይችላል እና ጌም አብሮ ሲጫወቱ ቆይተው እንዴት ከቤተሰቦቻቸው አሶሌት እንዲሆኑ አድርገው እንዴት ነው ለተለያየ ዓላማ ነው የሚጠቀሙት። ብዙ አይነት ሂዩማን ትራፊኪንግ አለ። ኦንላይን ፕሬዴተሮች አሉ። እንደዚህ ኦንላይን ላይ ልጆችን ከቤተሰቦቻቸው ነጥለው እና እሱን ሱ የተለያዩ ታሪኮችን አዋቂዎች እና እነሱ ስቶሪዎችን በማንሳት እንደ ኮል ቱ አክሽን ይሰጠኋቸዋሉ። እዛ ቴሌክስ ስፒኪንግ ላይ ማለት ነው። እሺ እዚህ መት በቀጣይስ፣ የትንጠብቅሽ ምን አይነት ሀሳቦች አሉ? እንግዲህ አሁን የተለያዩ ነገሮች ንሰራቸዋሉ። የሆነ ሊንክዲን ኮርስ እየሰራሁኝ ነው በዚሁ በፊልድ ላይ ፐርሰናል ብራንዳችንን እንዴት አድርገን ማሳደግ እንደምንችል ፊልድ ውስጥ እና ፊልድ ውስጥ ለመግባት ብዙ ጊዜ ትምህርት ብቻ ወይም ሰርቲፊኬሽን ስኪሉን ብቻ ሳይሆን ራሳችንንም እንዴት አድርገን ነው ስለ ራሳችን ብራንድ ቢልድ ማድረግ የምንችለው በሚል ላይ ከሊንክዲን ጋራ ፓርትነር በማድረግ ሊንክዲን አሁን የማይክሮሶፍት ፓርትነር ኮርስ እየሰራሁኝ ነው። ወደ ኖቬምበር አካባቢ ሄጄ እዛ ካሊፎርኒያ እቀርጻለሁኝ ኮርሲኝ እሱ አለ። እንደገና ደግሞ መጽሐፍ እንደዚህ ብላክ ወመን ሆነን አንድ ላይ አስራ አራት ሆነን የተለያዩ ጉግል፣ ማይክሮሶፍት፣ ዋይት ሃውስ የሚሰሩ ጥቁር ሴቶች አሉና ከነሱ ጋር በመሆን አስራ አራት ሴቶች ነን እና አብረን መጽሐፍ እየ ነው ስለ ራሳችን ኤክስፔሪየንስ የራሳችን ቻፕተር አለን። እሱ እየመጣ ነው እና የተለያዩ የተጀመሩ ነገሮች አሉ። እና አይታወቅም እንግዲህ የሆነ ነገር ሲኖር እንትንላለው። እሺ፣ ዚነት ከማል ከአሜሪካ ድምፅ ጋር ለነበረች ቆይታ ስለሰጠሽን ጊዜ እጅግ አብዝተን እናመሰግናለን። እኔም በጣም አመሰግናለሁ። ቴንኪው ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዶአችን እንደቀጠለ ነው። ተከታዩ መሰናዶአችን ደግሞ እውን ኢትዮጵያ ለሀቀኛ የሽግግር ፍትህ ዝግጁ ናት ሲል ይጠይቃል። የፕሪቶሪያውን በዘላቂነት ተኩስ የማቆም የሰላም ስምምነት ተከትሎ ከኢትዮጵያ አኳያ ባህሪው፣ ያፈጻጸም ስልቱና የውጤት ማዕቀፉ ለተወጠነው የሽግግር ፍትህ አማራጭ የፖሊሲ ሀሳቦች የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ገብቷል። በአሁኑ ወቅት የሽግግር ፍትህ በእርግጥም ለኢትዮጵያ ቢያስፈልጋትም ገና ከጅምሩ የመንግስት ሚና የአንበሳውን ድርሻ መያዙ ግን በገለልተኝነቱና ተአማኒነቱ ላይ ጥያቄ እንደሚያስነሳ የህግ ባለሙያዎች ለአሜሪካ ድምጽ ገልጸዋል። በቀጣይ ማደረጃጀቱን ከፍትህ ሚኒስቴር ውጪ በገለልተኛ ኮሚሽን እንዲዋቀር ማድረግ ካልተቻለ በሽግግር ፍትህ የመንግስት አካላት ተጠያቂነት የማይታለፍ ሆኖ ቢገኝ ትግበራውን አስቸጋሪ እንደሚያደርገው ባለሙያዎቹ ያመለክታሉ። ባልደረባችን አስማማው አየነው በዚህ ዙሪያ ያሰናዳው ሰፋ ያለ ዘገባ ተከታዩ ነው። በኢትዮጵያ ደም አፋሳሽ የነበረውን የሰሜኑን ጦርነት ለማስቆም በፌዴራል መንግስትና በህዋት መካከል በፕሪቶሪያ ላይ የተፈረመውን ስምምነት ተከትሎ የሽግግር ወቅት ፍትህ አስፈላጊነት በመንግስት አካላት ተደጋግሞ ሲነሳ ተሰምቷል። በእርግጥ ጉዳዩ ቀደም ብሎ በምክር ሀሳብ ደረጃ የሰብአዊ መብት ኮሚሽንን ጨምሮ በተለያዩ አካላት ያቀርቡ የነበረ ቢሆንም የመንግስትን ትኩረት ያገኘው ግን የሰብአዊ መብት ጥሰቶች በሽግግር ወቅት ፍትህ እንዲፈቱ በፕሪቶሪያ ከስምምነት ከተደረሰ በኋላ ነው። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? መንግስታዊ ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ አቶ ያሬድ ኃይለማርያም ያብራራሉ። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? የህግ ባለሙያዎቹ አቶ ያሬድ ኃይለማርያምና ያሬድ ስዩም እንደሚከተሉ ያብራሩታል። የሽግግር ፍትህ ማለት በአንድ የመንግስት ስርዓት ውስጥ በተወሰነ ወቅት ውስጥ የተፈጸሙ እጅግ አስከፊ የሚባሉ እንደ ቀላል ወንጀል የማይቆጠሩ ከፍተኛ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች በተለይም ደግሞ በሰው ስብዕና ላይ አንድ ማህበረሰብ ላይ በዘር ላይ ያነጣጠሩ የመብት ጥሰቶች በተፈጸሙባቸውና ትልቅ የፖለቲካ መሻገር ባለባቸው ሁኔታዎች ውስጥ ከዛ ሂደት ወጥቶ የፖለቲካ ለውጥ የሚያደርግ ሀገር ቀጥታ አዲስ የፖለቲካ ስርዓት ገንብቶ አይቀጥልም። የመጀመሪያ ስራው የሚሆነው ባለፉት ጊዜያቶች የደረሱ ቁስሎችን ማከም ነው እና በሰብአዊ መብት ጥሰትም በወንጀል አድራጎቶችም የተፈጸሙ ቁስሎች ደግሞ የሚታከሙት በዚህ የሽግግር ጊዜ ፍትህ ነው። ሌላው የህግ ባለሙያ አቶ ያሬድ ስዩም በኢትዮጵያ ያለፉት አመታት በግጭት ማለፋቸውን ተከትሎ የሽግግር ፍትህ የሚል ሀሳብ መሰማት መጀመሩ ይናገራሉ። በተለይ በእኛ ሀገር ሁኔታ ደግሞ ግጭት ላይ ነው ያሳለፍነው ያለፉትን አመታት። ስለዚህ ከሱ በመነሳት ነው በዋናነት የሽግግር ፍትህ ጉዳይ ዋና አደባባይ መወያያ ሆኖ የመጣው ከተጠያቂነትን ከማስፈን ፍትህን ከማስፈን እና በዛው ውስጥ ደግሞ ሊገኝ ይችላል ተብሎ እየታሰበ ካለው እርቅ አኳያ፣ በተለይም ደግሞ እነዚህ ነገሮች ተመልሰው ሌላ ቁርሾ የማይፈጥሩበትን ሁኔታ ለማምጣት በእንደዚህ አይነት ሁኔታ ነው ሽግግር ፍትህ የሚተገበረው። ኢትዮጵያ ያጋጥሟት አይነት ችግሮች ውስጥ ያለፉ የአፍሪካ ሀገራት የሽግግር ወቅት ፍትህን ተግብረው ውጤታማ መሆን ችሏል ይላሉ ጠበቃና የሕግ ባለሙያ የሆኑት አቶ ያሬድ ስዩም። ውጤታማ ሆኖ የሚነሳው የደቡብ አፍሪካ ሆነው እንጂ ኬንያም፣ ሌሎችም ሀገሮች ላይቤሪያም እንደዚህ ብዙ ሀገሮች ሞክረውታል። አንዳንድ ቦታም ውጤት አምጥቷል። ስለዚህ ዋናው ነገር መነሻው ነገር በምን አይነት ሁኔታ ውስጥ አልፈናል የሚለው ነው። ይሄንን ስርዓት ለመተግበር መነሻ የሚሆነው ማለት ነው። ኢትዮጵያም በየመንግስታት ለውጥ ውስጥ በተለያየ ጊዜ ይህንን የፍትህ ስራ ለመተግበር ሞክራለች፣ የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም፣ ነገር ግን የቀደሙ ጥረቶች ውጤታማ መሆን ሳይችሉ መቅረታቸውን ይናገራሉ። በተሳካ ሁኔታ በትክክለኛ የፖለቲካም ጫና ምንም ሳይኖርበት የተደረገ የሽግግር ፍትህ ኢትዮጵያ ውስጥ መቶ አያቅ። ደርግም ለውጥ ሲይዝ በቀል ላይ ያተኮረ ስለነበረ፣ በቀዳማዊ ኃይለ ስላሴ ዘመን የነበሩ ባለስልጣናቶችን ከመረሸን የጀመረው የቀሩትን በማሰር በበቀል ነው የተጀመረው። ከዛ በኋላ የነበረው የለውጥ ጥፋት ኢህአዴግ ደርግን ያስወገደበትን ካየህ ደግሞ እንደዚሁ የዚህ የቀይ ሽብር ከተሰጠ ተብሎ ለረጅም ጊዜ ሰባት ስምንት ዘጠኝ ዓመት የወሰደው ክስ የደርግ ባለስልጣናቶችን አስሮ ፍትህ ላይ ተጠያቂነት ላይ ወንጀል ላይ ያተኮረ ሂደት ነበረ። ግን እሱ ደግሞ በራሱ ብዙ ጉድለቶች ነበሩበት። የፍትህ ሂደቱ ችግር ነበረበት። የበቀለኝነት ስሜት ይንጸባረቅ ነበረ እና የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ከፍትህ ማምጣቱ ይልቅ ሞር ፍትህን የበቀል መወጫ መንገድ የተደረገበት ስለሆነ የተሳካ አልነበረም እና ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላም አለም ምሳሌ የሚሆን ልታደርግ የሚችልበት እድል ይሆናል። የፕሪቶሪያውን ስምምነት ተከትሎ በኢትዮጵያ ሊተገበር እየተሰራበት ያለው የሽግግር ፍትህን በተመለከተም አማራጭ የፖሊሲ ሀሳቦችን የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ተገብቷል። ይህም የባለሙያዎች ቡድን ያዘጋጀው የሽግግር ፍትህ ማፈላለጊያ አማራጭ የፖሊሲ ሀሳብ ሰነድ ማስጀመሪያ ውይይት ምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት የካቲት 27 2015 በአዲስ አበባ ተካሂዷል። በዚህ ውይይት የኢትዮጵያ ሰብዓዊ መብት ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ቢሮ ጋር በመተባበር በተለያዩ ክልሎች ባደረገው ውይይት የሽግግር ፍትህ አስፈላጊነት ላይ መስማማት ስለመኖሩ የዋና ጽህፈት ቤት ዳይሬክተሯ አልባብ ተስፋዬ ተናግረዋል። ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፒሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግም ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ። መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች በኢትዮጵያ ለሰብአዊ መብቶች መከበርና ለህገ በላይነት መረጋገጥ የሽግግር ፍትህን ተግባራዊ ማድረግ ከመቼውም ጊዜ በላይ አስፈላጊ ስለመሆኑ መንግስትም እንደሚያምን ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በወቅቱ አረጋግጠዋል። የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ስርዓት እውነትን፣ ተጠያቂነትን ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል። በዚህ ብሔራዊ የማስጀመሪያ ውይይትም የሽግግር ፍትህ ለመተግበር የሚያስችሉ አምስት የፖሊሲ አማራጮች በባለሙያዎች ቡድን ቀርቧል። አቶ አዲ ደቄቦ የባለሙያዎች ቡድን አባል ናቸው። አንደኛው አማራጭ 1983 ዓ.ም በፊት የነበሩትን ማካተት ከ1983 በኋላ ካልሆነም ደግሞ 1987 ዓ ም ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው። ያሉትን ጉልህ የሰባዊ መብት ጥሰቶችን ማጣራት አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት አምስተኛ አማራጭ አድርገን ያስቀመጥ ነው። ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓ ም ጀምሮ ያለውን ጥሰቶች መመልከት ነገር ግን ለነዚህ ግጭቶች መነሻ እየሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና እውነትን ለማፈላለግ አላማ ከ1987 ዓ ም በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው። አሁን ለምክክር የቀረበው አማራጭ የፖሊስ ሰነዱ የሀገራትን ተሞክሮ ጨምሮ አማራጭ ሽግግር ፍትህ ትግበራ ፖሊሲዎችን ይዟል የሚሉት የኢትዮጵያ ሰብዓዊ መብት ተሟጋቾች መካከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሚተች ነገር አለው ይላሉ። በእርግጥ የሽግግር ፍትህ በዓለም አቀፍ ደረጃም በከሌሎች ሀገሮችም ልምድ ሁለት አይነት መልክ ያለው የሽግግር ፍትህ ይካሄዳል። በአንዳንድ ሀገሮች የሽግግር ፍትሁ በዋነኛ የሚያተኩረው ተጠያቂነት ላይ የወንጀል ተጠያቂነት ላይ አተኩሮ የሽግግር ፍትሁ በሚሸፍናቸው ጊዜያቶች ውስጥ የተፈጸሙ ከፍተኛ የሚባሉ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች ላይ የተሳተፉ ሰዎች ተጠያቂ የሚሆኑበት፣ የተበደሉ ሰዎች የሚካሱበት፣ ይቅርታ የሚጠየቅበት እና እውነት ተጠርዞ ተሰንዶ የሚወጣበት፣ ይሄ ትሩዝ ኤንድ ሪኮንሲሌሽን ይሉታል በእንግሊዝኛው። እውነትንና እርቅን ማዕከል ያረገ ፍትህን ማዕከል ያረገ አይነት ሽግግር ፍትህ አለ። ሌላኛው ደግሞ የወንጀል ተጠያቂነትን ወደ ጎን ይተውና እርቅ ላይ ብቻ ያተኮረ አንተምጠው አንተምጠው የመባባል በእርቅ ብቻ ነገሮችን በመፍታት ላይ እያተኮረ የሽግግር ፍትህ አይነት አለ። እና እነዚህን የፖሊሲ ሀሳቦች እዛ ላይ በተወሰነ ደረጃ ጠቆም ተደርጓል። እና ውይይቱም እንግዲህ ኢትዮጵያ ከነዚህ ከሁለቱ የትኛውን ብትከተል ወይም ሌሎችን ተጨማሪ አማራጮች ካሉ የትኞቹን ብትከተል ይሻላል የሚሉ ነገሮችን ሰነዱ ይዟል። ግን ብዙ ደግሞ በሰፊው የተብራራም ሰነድ አይደለም። ነገር ግን በዚህ ዘርፍ ላይ ጥናት ያደረጉ ሰዎች በየጊዜው ብዙ የመነሻ ሀሳቦች እያቀረቡበት ነው ያለው የሚጠጩ ጎኖችም አሉት። ከወራት በፊት በአዲስ አበባ በተካሄደው ብሔራዊ የምክክር መድረክ የተጀመረው በሽግግር ፍትህ የፖሊሲ አማራጮች ላይ የሚደረገው ውይይት አሁን ወደ ክልሎች በመውረድ ህዝባዊ ውይይቶች እየተደረገበት እንደሚገኝ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአውሮፓ ህብረት ተወካዮች ከቀናት በፊት በሰጡት ማብራሪያ ገልጸዋል። በአሁኑ ወቅት በኢትዮጵያ የሽግግር ፍትህ አስፈላጊነት ጎልቶ ወጥቷል የሚሉት የህግ ባለሙያቱ ያሬድ ኃይለማርያም ከጅምሮ የመንግሥት ሚና ከፍተኛ መሆን ግን በገለልተኛነቱ ላይ ጥያቄ የሚያስነሳ ነው ይላሉ። ይህም የባለሙያዎች ቡድን በፍትህ ሚኒስቴር ስር ከመዋቀሩ ይጀምራል። ኢትዮጵያ የሽግግር ፍትህ ስርዓት ሂደት ያስፈልጋታል፣ እዛ ላይ ምንም ክርክር የለም። እንደዛ ከሆነ ጉዳዩን ለፍትህ ሚኒስቴር ወይም ደግሞ ፍትህ ሚኒስቴር ላዋቀረው ሌላ አካል ከመስጠት ይልቅ ለተወካዮች ምክር ቤት ተጠሪነት ያለው ስልጣን እና ተግባሩ በዝርዝር የተመዘገበ የተለካ ስልጣን ያለው የሽግግር ፍትህን ደስ የሚያቀላጥፍ ኮሚሽን ቢቋቋም የኮሚሽኑ ማቋቋም ደግሞ ልክ የብሔራዊ ምክክር ጉባኤው በተቋቋመበት መንገድ ገለልተኛ ሰዎች፣ በዚህ ዘርፍ ጥናት ያደረጉ ባለሙያዎች፣ ምሁራን፣ የሲቪክ ማህበራት ሚዲያዎች በተሳተፉበት መንገድ ኮሚሽን ተቋቁሞ ያ ኮሚሽን አሁን እየተካሄደ ያለውን የምክክር ስራ ጭምር ራሱ ጨምሮ ቢሰራው አሁን እንኳን የምክክር ስራው ተሰርቷል። ግን ከዚህ በኋላ በባለቤትነት ጉዳዩ ለፍትህ ሚኒስቴርም ለሌላ አካልም ሳይሰጥ ይሄንን ጉዳይ በባለቤት ሌላም ሀገር የሚደረገው ብዙ ጊዜ የሽግግር ጊዜ ፍትህ ኮሚሽን ይቋቋማል፣ እና ያ ኮሚሽን ነው የህዝብ ቅቡልነት ይኖረዋል። ተጠሪነቱ ለምክር ቤት ነው የሆነው ታማኒነት ኖሮት የሕዝብን ተሳትፎም የመጨመር እድል ስላለው በዛ አግባብ ነው መሄድ ያለበት። ግን በመንግስት በኩል ምን እንደታሰበ በዚህ ደረጃ እስካሁን ድረስ ግልጽ አይደለም። ይሄን ነገር ፍትህ ሚኒስቴር እስከመጨረሻው ይዞት ይቀጥላል ነው ይዞት የሚሄደው የሚለው ነገር በፖሊሲውም ላይ በግልጽ አልተመለከተም። የሌሎች ሀገሮች ልምድ ሲነሳም ፖሊሲው ላይ በባለቤትነት የሽግግር ፍትህን ማን ይይዘዋል የሚለውን ነገር ፖሊሲው አይጠቅስም በዝርዝር ነገር ግን መሆን ያለበት ፍጹም ከመንግስትም ከሌሎች አካላትም በተለይ ደግሞ ተጽዕኖ ሊፈጥሩ ይችላሉ ሂደቱ ላይ ተብሎ የሚታሰቡ አካላት ሁሉ የተጠያቂነት ጉዳይ ስላለበት ገለልተኛ የሆነ አካል ቢይዘው፣ ፕሮሰሱ ወይም ሂደቱ ሳይደናቀፍ የተፈለገውን ግብም ይመጣል፣ ለሀገሪቷም የሚጠቅም ነገር ማምጣት ይችላል ብዬ ተስፋ አደርጋል ሌላው የሕግ ባለሙያ አቶ ያሬድ ስዩም በበኩላቸው በቀጣይ አደረጃጀቱን ከፍትህ ሚኒስቴር ውጭ እንዲዋቀር ማድረግ ካልተቻለም በሽግግር ፍትህ መንግስት አካላት ተጠያቂነት ቢያስፈልግ ለመተግበር አስቸጋሪ እንዲሆን ያደርገዋል ይላሉም። አንዱ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለውን ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስቴር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው። ምናልባት በሽግግር ፍትህ ስርዓቱ ውስጥ በራሱ ተጠያቂ የሚሆኑት አካላት አንዳንዶቹ መንግስት ውስጥ ያሉ አስፈጻሚ ውስጥ ያሉ ሰዎች ሊሆኑ ይችላሉ እና ይሄ በፍትህ ሚኒስትር ስር ሆኖ ምን ያህል ተጽዕኖ ውስጥ አይወድቅም? አሁን በመደበኛው የፍትህ ስርዓት ሰፊ ስልጣን ያለው የፍትህ ሚኒስትር በዚህኛውም ውስጥ ተመሳሳይ ስልጣን እንዲኖረው የሚደረግ ከሆነ ሂደቱን የመቆጣጠር ሁኔታ የሚኖር ከሆነ ምንም እንኳን ገለልተኛ ናቸው እዛ ስር ቢዋቀሩም የሚል ክርክር በአንድ በኩል ቢኖርም ትንሽ አጠራጣሪ ሊያደርገው ይችላል። ይሄም አሁን ጊዜው ስላለ ለማረም ቢቻል የተሻለ ይመስለኛል። አስፈላጊነቱ ግን ብዙ የሚያከራከር አይመስለኝም። አሁን ባለው ሁኔታ እያንዳንዱን ሁኔታ እየቀጣ ማለፍ ብቻ ሳይሆን ወደፊት ምንድን ነው ሊሆን የሚገባው የሚለውንም ለመመለስ ስለሚያስችል ይሄ ከመደበኛው ስራ በተለየ ተቋማቱም ለምን ፌል አደረጉ የነበረው ችግር ሲፈጠር፣ አሁንስ ምን ይደረግ የሚለውም ጭምር ይታይ የሚችልበት እድል ስላለ ማለት ነው የሽግግር ፍትህ አንዱ ትልቁ ጥቅሙ ወደፊትስ ምን እናርግ የሚለውንም አብሮ ለማየት ስለሚያስችል አስፈላጊነቱ በጣም ወሳኝ ነው። የሽግግር ፍትህ የተሳካ እንዲሆን የመንግስት ገለልተኛ የሆነ ሙሉ የፖለቲካ ፍቃድ መኖር የግድ ነው የሚሉት አቶ ያሬድ ኃይለማርያም አሁንም ገለልተኛ የሆነ ኮሚሽን ማቋቋም ሊታሰብበት ይገባል ይላሉ። ብዙ የፖለቲካ ምስቅልቅል ከሆነ ሁኔታ የሚወጣ አገር በዛ ዙሪያ፣ በፖለቲካው ዙሪያ ያሉ ሰዎችም፣ ሌሎች ባለድርሻ አካላት ሙሉ ፍቃዳቸውን ሰጥተው ምንጠየቅ እንጠየቅ፣ ይቅርታ መጠየቅ ያለብን አካላት እንጠይቅ፣ በወንጀል መልክ የሚከሰሱ ሰዎች ይከሰሱ፣ የምንታረቅ እንታረቅ፣ ግን ሂደቱ ያስፈልገናል ብለው አምነውበት የሚገቡበት ሂደት ነው። ስለዚህ ከመንግስት የሚጠበቀው ነጻና ገለልተኛ የሆነ ኮሚሽን አዋቅሮ ሙሉ የፖለቲካ ፈቃደኝነቱን እና አስፈላጊ የሆነ የሎጂስቲክም፣ የገንዘብም፣ የበጀትም ፈቃድ መስጠት ማመቻቸት ነው። ከዛ በኋላ እንግዲህ ያ ኮሚሽን እንደኛ ምን አይነቱ የሽግግር ፍትህ ሂደት አይነት ለኢትዮጵያ ይጠቅማታል፣ ድጋሚ ተመሳሳይ ችግር ውስጥ እንዳንገባ የትኛው ሂደት ነው የሚያዋጣን በባለሙያዎች ያስጠናል። ባለሙያዎችን ያማክራል። የሌሎች ሀገሮችን ልምድ ያያል። ከዛ የመንግስት ስልጣን ላይ ያሉ ሰዎች መጠየቅ ባለባቸው ጉዳይ ጭምር ደግሞ ተጠያቂነትን ለመውሰድ ፈቃደኝነታቸውን ለኮሚሽኑ መስጠት አለባቸው። በዛ መንገድ ይሄ የደቡብ አፍሪካውን የሌሎች ሀገሮችንም ሩዋንዳንም ወደ ላቲን አሜሪካም ሄደን ልንቀንስማቸው የምንችል የተለያዩ ሀገር ልምዶች አሉ። እነዛን ልምዶች ከነዛ ሀገሮች ደግሞ ጥሩ የምንላቸውን ነገሮች እንወስዳለን። ካለበለዚያ ግን ለምሳሌ ለተፈጸሙ ጥፋቶች የወንጀል ተጠያቂነትም አብሮ ይኑር ቢባል እና ቅድም እንዳልከው በዚያውም በሰሜኑ ግጭት የመንግስት ታጣቂ ኃይሎች የመንግስት አካላት በየደረጃው ሊጠየቁ የሚችሉባቸው ነገሮች በራሱ በሰብአዊ መብት ኮሚሽኑ እና በተባበሩት መንግስታት በተደረገው ሪፖርቶች በይፋ በግልጽ ተቀም ስለዚህ ያንን ተጠያቂነት ልታመጣ የምትችለው ገለልተኛ ወገን ሂደቱን ይዞ እስካፈፃፀሙ ድረስ ሊከታተልና ሊያስፈጽም የሚችልበት ስልጣንና ትብብር ስታደረግለት ነው። ግን ሂደቱ በመንግስት ከተያዘ ግን ሙሉ በሙሉ ሀገሪቷ ውስጥ ባለው በፍትህ ተቋማቶች ላይ ማህበረሰቡ ባለው የእምነት ማጣት የሚሆን ተጠራጣሪነትም ባለው የፖለቲካም ምጡዘት ሂደቱ ላይ ህዝቡ እምነት እንዳይጥል ያደርገዋል እና ትልቁ ነገር ግን የመንግስት ቁርጠኝነት እንትን የሚፈልግ ሂደት ነው። የሽግግር ፍትህ ሂደት የሽግግር ፍትህ ትግበራን በተመለከተ የቀረቡት የፖሊሲ አማራጮች በህዝባዊ ምክክሮች በሚገኙ ግብዓቶች የሚወሰን ቢሆንም በሰሜኑ የአገሪቱ ክፍል በነበረው ጦርነት ላይ ኤርትራ የነበራ ተሳትፎ የተጠያቂነት ሂደቱ ላይ የራሱን ተጽዕኖ ማሳረፍ አይቀርም ይላሉ የህግ ባለሙያው አቶ ያሬድ ኃይለማርያም። ኢትዮጵያ ውስጥ ያለውን በተለይ የሽግግር ፍትህ ሂደቱን ከባድ ከሚያደርጉት ነገሮች አንዱ እና በተለይ ተጠያቂነትንም ጉዳይ ታደውም ከዚህ ከሽግግር ፍትህ ጉዳይ ከመነሳቱ በፊት የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ባወጡት የጋራ ሪፖርት ላይ በትግራይ ውስጥ ለተፈጸመው ከፍተኛ የሰብአዊ መብት ጥሰት የኤርትራ ወታደሮች እና ኃይሎች የጾታዊ ጥቃት በመፈጸም በተለያዩ መንገዶች ትልቅ ጥቃት አድርሰዋል ተብሏል እና እነዚያ ሰዎች ተጠያቂ ለማድረግ ድንበር ተሻጋሪ የሆነ የስራ ያስፈልጋል። አንዱ ከባዱ ነገር ትግራይ ውስጥ መጥተው ጥቃት ፈጽመው በደል አድርሰው የወንጀል አድራጎት ፈጽመው ወደ ኤርትራ የተመለሱትን አካላት እንዴት ነው ተጠያቂ ማድረግ የሚቻለው? የሚለው አንዱ ሁለት ገጽታዎች አሉት። አንደኛ የኤርትራ መንግስት ፍቃደኝነት ይጠይቃል። እሱ የመሆኑ ድል ለኔ በጣም ጠባብ ነው። ሁለተኛ ነገር ግን አብዛኛዎቹ ጥፋቶችም በዚህኛው ሳይት መጠየቅ የማይፈልግ አካል የህዋትም ሰዎች ይሁኑ፣ በመንግስት በኩል አብዛኛው ጥፋት ወደ ነዛ ወደ ኤርትራ ወዳሉ ሰዎች ማላከክ ከተቻለ ተጠያቂነት መጠኑ ሊቀንሰው ይችላል እና ክፍተት ይፈጥራል። ለማንኛውም እና ትልቁ በተለይ የሽግግር ፍትሁ በእርቅ ብቻ የሚፈታ ከሆነ ብዙ ላይ አሳስብ ይችላል። የኤርትራን መንግስት የእርቁ አካል እንዲሆን የዲፕሎማሲ ስራ ነው የሚጠይቀው። የሽግግር ፍትሁ የወንጀል ተጠያቂነትን ማዕከል ያደረገ ከሆነ ግን አንዱ ትልቅ እንቅፋት የሚሆንበት ተግዳሮቱ የኤርትራ ወታደሮች ትግራይ ውስጥ ለፈጸሙ ጥፋት ተጠያቂ የሚሆኑበት መንገድ ድን በጣም ከባድ ያደርገዋል እና የተሟላ ፍትህ እንዳይመጣ ምክንያት ይሆናል። የሽግግር ፍትህ ትግበራው በኢትዮጵያ ያሉ ትርክትን መሰረት ያደረጉ ቁርሾች እንዲፈታ ታስቦ ከተቋቋመው የብሔራዊ ምክክር ኮሚሽኑ ጋር የኃላፊነት መመሳሰል ሊኖረው አይችልም ወይ በሚለው ሀሳብ ላይ የህግ ባለሙያው አቶ ያሬ ስዩም ተከታዩ ምላሽ ሰጥተዋል። ምክክር ኮሚሽኑ አጀንዳ መርቶ ባይጨርስ ብዙ ትርክቶች አሉ፣ ታሪክን ጨምሮ ያላግባቡን ነገሮች አሉ። እነሱ ላይ እንዴት ተግባብተን እንሄድ የሚለውንም ለማየት ይመስለኛል። ይሄ ግን ምንድነው የሰብዓዊ መብት ጥሰቶች አሉ፣ የወንጀል ድርጊቶች አሉ፣ ሌሎችም ችግሮች አሉ እነሱን የምትፈታበት ማዕቀፍ ነው። ስለዚህ ጎን ለጎን ሊሄድ ይችላል። ከዛ ውጪ አሁን ካነሳህልኝ አኳያ ምናልባት ብልጭ እያሉ የሚጠፉ ነገሮች አሉ በእኛ ሀገር ሁኔታ፣ ልክ ነው። ይሄኛው ግን ተገፍቶበት ከተኬደ የሽግግር ፍትህ በመደበኛው የፍትህ ስርዓት አንዳንዶቹን ነገሮች ማስተካከል አይቻልም፣ ከሰብዓዊ መብትም ከሌሎችም ነገሮች። በተለይም ደግሞ ተመሳሳይ ነገር ወደፊት ከመከሰቱ አኳያ ሽግግር ፍትህ የራሱ ጥቅም አለው። እና እንደሱ ነው መታየት ያለበት። ከምክክር ኮሚሽኑ ጋርም አጣጥሞ መሄድ የሚቻል ነው የሚመስለኝ በእኔ በኩል። የሽግግር ፍትህ ሂደቱን የሚመራው ተቋም በማንኛውም መልኩ ቢደራጅም ከዚህ በፊት ተቋቁሞ የፈረሱት የእርቀ ሰላም ኮሚሽን አይነት እጣ ፈንታ እንዳይገጥመው ግን መንግስት ጥንቃቄ ማድረግ ይኖርበታል ይላሉ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም። የሚቋቋሙበት አላማ ከምና በተለይ መንግስት እነዚህን ኮሚሽኖች ሲያቋቁም ከምን አንግል ነው፣ የወቅታዊ የፖለቲካ ትኩሳት አንድ የፖለቲካ አላማን ከግብ ለማድረስ ተብለው የሚቋቋሙ ሲሆኑ ያ የፖለቲካ የተፈለጉበት አላማ ወይ ይሳካል። ዋናው እንደ መሬ የተቀመጠው በሕግ የተሰጣቸው ስልጣን መሳካት ሳይሆን ለወቅቱ ማስተንፈስ የሚፈልገው የፖለቲካ ትኩሳት ካለ ያንን ካሳኩ በኋላ ምናልባት እነዛ የተቋቋሙ ኮሚሽኖች ለመንግስት አስፈላጊ የሆነ ላይታዩ የሚችሉበት ነገር አለ እና አሁንም ከአንድ ፓርቲ ወይም ስልጣን ላይ ካለው መንግስት የመንግስት አካል የተወሰነ የፖለቲካ ፍላጎት ጋር ብቻ ተያይዘው ወቅታዊ የሆኑ የፖለቲካ ትኩሳቶችን ለማብረት፣ ለማረጋጋት ተብለው ሲሆን የሚሰሩት እነዚህ ተነሳሽነቶች፣ እንደዚህ አይነት አደረጃጀቶች ብዙ ርቀት ሳይሄዱ ይጨናገፋሉ። ትልቅ ረጅም ጉዞና አገራዊ ፋይዳቸውን ታስበው ከሆነ ለምሳሌ የድንበር ጉዳይ ላይ የሚመለከተው ኮሚሽን የድንበሮቹ ጥያቄዎች አልተፈቱም፣ ጥናትም አላረገም፣ ምን እንዳረገም ሳይታወቅ ፈረሰ። የእርቅ የተባለው ኮሚሽን እርቅ አገሪቷ ላይ አልወረደም፣ ግን ፈረሰ። ስለዚህ አላማቸውንም ሳያሰቡ የተሰጣቸውን የስም ታይትል እንኳን አላማ ሳያሳኩ ነው የፈረሱት። እና እነዚህ ተቋማቶች ወይ በችኮላ ወይ ለአንድ የፖለቲካ ግብ ተቋቁመዋል። የማያስፈልጉበት ደረጃ ሲታይ ለመንግስት ይፈርሳሉ። አሁንም የዚህ እነዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ ያስፈልጋል። ከአጀማመሩ መነሻውን ለፍትህ ሚኒስቴር የተሰጠበት ነገር ለእኔ ግልጽ ስላልሆነ ምናልባትም ተመሳሳይ ጣፈምታ ሊገጥመው የሚችልበት እድል ሊኖር ይችላል። ግን ዋናው ነገር የመንግስት አያያዝ እንዴት ነው የሚለው ይሄንንም አይነት ውይይቶች ጥቅማቸው ያካሄድ ይጎዳሉ። ለፍትህ ሚኒስቴር ወይ ለሌላ የመንግስት አካል ከተሰጠ ሂደቱ ብዙ ርቀት አይጓዝም። ኮሚሽንም ተቋቁሞለትም እንኳን በቂ ጥርስ ያለው በደንብ ግልጽ የሆኑ ስልጣኖች ያሉት ጉዳዮችን የማስፈጸም አቅም ያለው በገለልተኛ ሰዎች የተወከለ ብዙ ባለድርሻ አካላት የተሳተፉበት ኮሚሽን ማቋቋም ከተቻለ የተሳካ ሊሆን ይችላል። ካለበለዚያ ግን ያው ትልቁ ችግር ምንድን ነው የእነዚህ ነገሮች መጨናገፋቸው ብቻ ሳይሆን የሚያሳስበው ድግግሞሹ ከዚህ በኋላም የሚመሰረቱ ተመሳሳይ አይነት ስልጣን ትልቅ ሀገራዊ ፋይዳ ይዘው ሊሰሩ የሚችሉ ነገሮች ላይ ህዝቡ እምነት እንዳይኖረው፣ እንዲጠራጠር፣ እምነት እንዲያጣ ሊያደርግ ስለሚችል መንግስት ይህን ነገር በጥንቃቄ ቢያየው እና ቢያስቡበት ጥሩ ይመስለኛል። መንግስት የሽግግር ፍትህ ሂደቱን በሚቀጥሉ ዓመት ለማስጀመር የፖሊሲ አማራጮች ላይ የሚደረጉ ውይይቶች በትሎ እንዲጠናቀቁ እየሰራ ይገኛል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያ ጦርነትን ጨምሮ ባለፉት አራት ዓመታት የነበሩ ማንነትን መሠረት ያደረጉ ግጭቶች የሽግግር ፍትሕን አስፈላጊነት ያጎሉ ስለ መሆናቸው በማስጀመሪያ ውይይቱ ላይ ገልጸዋል። ለዚህም በፌዴራል ደረጃ ብቻ ከ አስር ሺህ በላይ ሰዎች ከማንነት ጋር በተያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም በማሳያነት አነስተዋል። በእርግጥ ኢትዮጵያ ተጠያቂነትን ያሰፈነ እውነተኛ የሽግግር ፍትሕን አሁን ማሳካት ትችላለች ወይስ እንደ ቀደሙት መንግሥታት ሙከራዎቹ ሆኖ ይቀራል የሚለው በቀጣይ የሚታይ ይሆናል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። አስማማውንና እንግዶቹን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል አይደልደሬ ልክ ነው ሌሊ። ከዚያ በፊት ግን አድማጮቻችንን ለመሰናበቻ ካሰናዳናቸው ሙዚቃዎች መካከል አዲስ ለገሰ እንጃ እያለ የሚጫወተውን የጃዝ ሙዚቃ እንጋብዛቸው። ሰው ካለ ሰው የምለዋችን እንጃ

we am just not alone anymore. አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ አብራችሁን ስለቆያችሁ እናመሰግናለን ሰላም ደህና እደሩ